The voice of America! Yeah, the OA! Yih, the American's Radio Tabiano. ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 16 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና ቁንጅታ። ጤና ስጥልኝ እንደምናመሻችሁ። የአውሮፓ ሕብረት በሜዲተራኒያን ባህር ሕይወታቸው በአደጋ ላይ ያለ ስደተኞችን ለመታደግ የያዘውን ጥረት በሶስት እጥፍ ለማሳደግ በትናንትናው ዕለት ያሳለፈውን ውሳኔ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር አወደሰ። የስደተኞችን ዘለቄታዊ ደህንነት ለማስጠበቅ በተለይ በግጭት የተነሳ ከቀያቸው የሚፈናቀሉ ሰዎች የፖለቲካ ጥገኝነት የሚያገኙበት አሰራር ሊሻሻል እንደሚገባውም ዩኤንኤችሲአር አስገንዝቧል። በዛሬው ዕለት ባወጣው መግለጫው የአውሮፓ ሕብረት በባህር ላይ የሚከናወነው የህይወት አድን ስራ ስደተኞችን የመከላከያና ደህንነታቸውን የማስጠበቂያ ህጋዊ መንገድ ሊኖር እንደሚገባው ነው ያስገነዘበው። ባለፈው ዓመት ባህሩን አቋርጠው ወደ አውሮፓ ካመሩት ስደተኞች መካከል ግማሽ የሚሆኑት ከአፍሪካና ከመካከለኛው ምስራቅ ሀገሮች ጦርነትን አሊያም ደግሞ ግፍና መሳደድን ሸሽተው የወጡ ናቸው ብሏል። የጣሊያን ፖሊሶች ፓኪስታን ውስጥ በተካሄዱ ጥቃቶች የተካፈሉና ቫቲካንም ላይ ጥቃት ለማድረስ ሳያቅዱ አልቀሩም የተባሉ አስራ ስምንት ጽንፈኛ እስላማዊ ተጠርጣሪዎችን ለማሰር አሰሳ እያካሄዱ መሆናቸውን አስታውቀዋል። አቃቤ ሕግ ማውሮ ሙራ ዛሬ ሳርዳኒያ ውስጥ ለጋዜጠኞች በሰጡት ቃል ከተጠርጣሪዎቹ መካከል የኦሳማ ቢንላድን ጠባቂዎች ነበሩ ተብለው የሚጠረጠሩ ሁለት አሉባቸው ብለዋል። ከተጠርጣሪዎቹ ውስጥ ቫቲካን ላይ ጥቃት ለማድረስ አቅደው የነበሩ እንዳሉባቸውም ተናግረዋል። ቫቲካንን ለማጥቃት ዝግጅት ሲያደርጉ እንደ እንደነበር የሚያሳምን መረጃ በተጠለፉ የቴሌፎን ንግግሮች ላይ መገኘቱን አቃቢ ሕጉ ጨምረው ጠቁመዋል። በመላዋ ኢጣሊያ የሚታደኑት ተጠርጣሪዎች ሁሉም የፓኪስታን ወይም የአፍጋኒስታን ተወላጆች ሳይሆኑ እንዳልቀሩ የተነገረ ሲሆን በፓኪስታን መንግስት ላይ አመፅ ለማስነሳት እየሞከሩ የነበሩ ናቸው ተብሏል። አሰሳው መቀጠሉን ያስታወቁት ፖሊሶቹ አንዳንዶቹ ተይዘዋል፣ ሀገሪቱን ማለት ጣሊያንን ለቀው የወጡም ሊኖሩ ይችላሉ ነው ያሉት። በሳውዲ አረቢያ የሚመራው ህብረት የመን ውስጥ በሺያሁቲ አማጽያኑ ላይ የቦምብ ጥቃት ዘመቻውን ከከፈተ ወዲህ በሰላማዊ ሰዎች ላይ የሚደርሰው ጉዳት ተባብሷል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ዛሬ በሰጠው መግለጫ የቦምብ ጥቃቱ ከተጀመረ ወዲህ የሞቱት ሰላማዊ ሰዎች ቁጥር 551 ደርሷል ብሏል። ከመካከላቸው ቢያንስ 115ቱ ህጻናት መሆናቸውን የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ አስታውቋል። ሳውዲ አረቢያ የቦምብ ጥቃት ዘመቻው ተጠናቋል ስትል ከሶስት ቀናት በፊት ማስታወቋ ቢታወስም ድብደባው ዛሬ አርብም እንደቀጠለ መሆኑ ነው የተሰማው። የአርሜንያ ፕሬዝዳንት ሰርጌ ሳርኪሲያን አርመኖች በኦቶማን ቱርኮች በጅምላ የተጨፈጨፉበትን መቶኛ አመት መታሰቢያ ላይ የተገኙትን የዓለም መሪዎች አመስግነዋል። ፕሬዚደንቱ በአንደኛው የዓለም ጦርነት ወቅት ለተጨፈጨፉት ሰለባዎች በተገነባው ቋሚ መታሰቢያ ሐውልት ዳር ሆኖ ባሰሙት ንግግር የፈረንሳይ፣ የሩሲያ፣ የሰርቢያና የግሪኳ ቆጵሮስ ፕሬዝደንቶችን የመሳሰሉ መሪዎች መገኘታቸው ለሰብአዊ ክብር መቆማቸውንና የደረሰው ፍጅት አለመረሳቱን የሚያሳይ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19፣ በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ የሰዓቱ ዜናዎች ጋር ትመለሳለች። ቆንጅት ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግሥት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ ጠየቀ። መኢአድ ዛሬ ባወጣው መግለጫ እዚያው ሊቢያ ውስጥ የቀሩትንና አሁንም በታጣቂዎች እየተወሰዱ ያሉትን ኢትዮጵያውያን ሕይወት ለመታደግም መንግሥት በራሱ አቅም አሊያም በዓለም አቀፉ ማኅበረሰብ ድጋፍ ጭምር ፈጥኖ መንቀሳቀስ እንዳለበት የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ተናግረዋል። እስክንድር ፍሬው ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መያድ እንዳለው የአይሲስ የጭካኔ ግድያ ያለምንም እርምጃ ሊታለፍ አይችልም፣ እናም መንግስት ጊዜ ሳይወስድ ከፍተኛ እርምጃ እንዲወስድ ልናሳስብ እንወዳለን ብሏል። የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ይህንኑ ለቪኦኤ ያብራርተዋል። እኛ በመሰረቱ ህጋዊ እርምጃ እንዲወስድ ነው የምንፈልገው። በኢትዮጵያ ውስጥ ያልተለመደ ድርጅት ነው የተፈጸመው በሆነቻችን ላይ ስለዚህ ዝም ብሎ የሚታይበት ጉዳይ አይደለም። የዚህን ጉዳይ መለመድ ወደፊትም በኢትዮጵያውያኖች ላይ በውጭም ያሉት በውስጥም ባሉት ላይ ይሄ ከባድ ድፍረት ስለሆነ ከወደ እርምጃ ካልተወሰደ አንድ ትምህርት ሊሰጥ የሚችል እርምጃ ካልተወሰደ ወደፊትም ኢትዮጵያውያኖች ሊጠቁ ስለሚችሉ የነታ መንግስት የግድ መስራት ይኖርበታል። በችልጠኝነት የሚታይ ጉዳይ አይደለም። የኢትዮጵያን ሕዝብ ያሳዘነ የኢትዮጵያን ሕዝብ ያስለቀሰ ያልተለመደ አንገት በገጀራ የተቆረጠበት ሁኔታ ነው ያለው። በወጣት ወንድሞቻችን ልጆቻችን ላይ እንዲህ አይነት ሁኔታ ተፈጥሯል። ስለዚህ የኢትዮጵያ ሕዝብ አንድ መንግስት ከመንግስት የሚጠብቀው ነገር አለ። ምክንያቱም አንድ እርምጃ መወሰድ መቻል አለበት። እንግዲህ እርምጃውን መንግስት በሚመቸው ሁኔታ መውሰድ ይችላል፣ ግን የእነኝህን ልጆች ደም ሊያፍስ የሚችል ሊመልስ የሚችል አንድ ስራ መሰራት መቻል አለበት የሚል እምነት አለው። ሚያት የእርምጃ አማራጮች ያነሳችኋቸው ነበሩ። መንግስት እንዲህ ማድረግ አለበት በሚል አላነሳንም። እንግዲህ በጥቅሉ እርምጃውን መወሰድ አለበት ነው የምንለው። ምናልባት የቦታውን ማቀማመጥ ከሀገራችን የራቀ በመሆኑ መንግስትንም ሊያስቸግር ይችል ይሆናል ግን መንግስት አቅምም ስላለው ይህን ነገር መስራት ይኖርበታል። ሊመቸው በሚችል ይህ ጉዳይ መልስ ሊያገኝ በሚችል መልክ መስራት አለበት የሚል እምነት ግን አለን። እንግዲህ እንዴት መስራት እንዳለበት ይህንን ማወቅ ያለበት መንግስት ነው። በዚያው በሊቢያ የቀሩና አሁንም በታጣቂዎች እየተወሰዱ ያሉ ኢትዮጵያውያን መኖራቸውን ለአሜሪካ ድምፅ ቃለምልልስ የሰጡ ዜጎች አረጋግጠዋል። ይህንኑ ቃለምልልስ ማዳመጣቸውን የገለጹት የመያዱ ዋና ጸሐፊ እነዚህን መታደግ ጊዜ ሊሰጠው እንደማይገባ አሳስበዋል። መንግስት እኔ አሁን ዝም ብሎ መተኛት ያለበት አይመስለኝም። ከፍተኛ ስራ መስራት ይኖርበታል። ማታ የሰማሁት ነገር በጣም ነው ያሳዘነኝ። አዲሱ ነበር ልዩን የሚያናግረው ከቤት ያሉት የኔ ቤተሰቦች ያለቅሱ ነበረ ያንን ልጅ ሲሰቡ እንደውም የኢትዮጵያዊነት ባህላችን ባህላችን አዲሱ እኔ ካልተመቸኝ ስልክ አላደርግልህም ወይንም ደግሞ ብደውል አላነሳም ስለዚህ እንዳትቀየመኝ ይል ነበር። እና በጣም ነው ምል ሁላችን ያስለቀሰን ያሳዘነን። ስለዚህ ወገን በእንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም አሁን ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት። በዲፕሎማሲም ይሁን በሌላ ሊመቸው በሚችል ሁኔታ ስራውን መስራት አለበት የሚል እምነት አለን። እኛ በቀጥታ ከዚህ በኋላ ያለው ነገር እጅግ በጣም አስፈሪ ነው። ልጁ ትናንትና ሲናገር በጣም ነው ያዘን ነው። ምን ሁኔታ ላይ እንዳሉ እንደው በአይናችን ያየነውን ያህል ነው የደነገጥ ነው። በጣም አሰቃቂ ነገር ነው። ስለዚህ ይህንን ነገር ለመቀነስ ቀደም ሲል የተሰራው ስራ በጣም ደካማ ነው እና አሁንም ቢሆን ስራ መሰራት አለበት ማለት የሚያስፈልግ ይመስለኛል። ሩት መንግስታትንም ራሱ እኛ አቅሙ ካነሰን እርዳታ መጠየቁም የግድ አስፈላጊ ይመስለኛል እነኝን ሰዎች ለማዳን። የዜጎችን ስደት ለማስቆም በሀገር ውስጥ ሊሰሩ የሚገባቸው ስራዎች መኖራቸውን አቶ ካሳውን ተናግረዋል። አድሎ ባይኖር ፍትህ ቢኖር ስደት ሊቀንስ ይችላል ባይ ናቸው። ሌሎች የተቃዋሚ ፓርቲዎችም የአይሲስን አረመኔያዊ ተግባር በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ገዢው ፓርቲ ኢህአደግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎች የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻውን ቀጥሏል። የገዢው ፓርቲ ካድሬዎች የእኛን ፖስተሮች እንደሚያስቀድዱብን ከልምድ ተምረናል የሚሉት ተቃዋሚ ፓርቲዎች ግን እስካሁንም መሰል ቅስቀሳዎችን አልጀመሩም። ምርጫ ቦርድ በበኩሉ ገና ለገና ሊቀደድ ይችላል በማለት ፖስተር ያለመለጠፍ ተቀባይነት የለውም ብሏል። እስክንድር ፍሬው ተከታዩን አጠናቅረዋል። የግንቦቱ ምርጫ ሊካሄድ አንድ ወር ብቻ ቢቀረውም እስካሁን በአዲስ አበባ ከተማ የሚታዩት የአንድ ፓርቲ ፖስተሮች ብቻ ናቸው። የገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ኢህአዴግን ወክለው ለሕዝብ ተወካዮች ምክር ቤት የሚወዳደሩ ውጪዎች ፎቶግራፎች፣ እንደዚሁም ሌሎች የቅስቀሳ ፖስተሮች በተለያዩ የከተማው አካባቢዎች ይታያሉ። ተቃዋሚዎች ግን እስካሁን እንደዚህ አይነቱን ቅስቀሳ አልጀመሩም። ምክንያታቸው ደግሞ ፖስተር ቀድሞ መለጠፍ የሚያዋጣ አይደለም የሚል ነው። ይህ እምነታቸው ካለፉት ምርጫዎች ተሞክሮ የመነጨ መሆኑን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ይናገራሉ። ቀድመን ከለጠፍን የገዢው ፓርቲ ካድሬዎች ያስቀድዱብናል ሲሉም ይወነጅላሉ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተመሳሳይ ሀሳብ አንጸባርቀዋል። የገዢው ፓርቲ ካድሬዎች የምርጫ ስነ ምግባር ደንቡን አያከብሩም ያሉት ፕሮፌሰር በየነ ፖስተር የሚለጥፉት ምርጫው ይበልጥ ሲቃርብ መሆኑን አብራርተዋል። እኛ እንግዲህ አንደኛ፣ ፖስተር ኢህአዴግ ስራዬ ብሎ በካድሬዎቹን አሰማርተው የሚሰራው ነገር ፖስተሮቻችንን ማስቀደድ ነው። ፖስተር ማሳተምም ሆነ ፎቶኮፒ ማንሳት ውድ ነው በካለን አቅም አንጻር። ስለዚህ ፖስተሩንም ሌላ ሌላውንም ምናልባት ከሚያዝያ አጋማሽ እንደዚህ ጀምሮ የቀደዱትን ያህል ይቅደዱ። ዋና ትኩረታችን ይህንን የምርጫ ምልክታችንን በትንሹ አሳትመን እሱን በየሰው እጅ እንዲገባ ማድረግ፣ በራሪ ወረቀት ላይ መልእክታችንን ጨምቀን በሰው እጅ እንዲገባ ማድረግ ትኩረታችን ይሄ ስለሆነ ነው። ይቀደድብናል የሚለው ስጋት ፖስተር ላለመለጠፋቸው ብቸኛ ምክንያት አለመሆኑን ግን ፕሮፌሰሩ ጠቁመዋል። እርሳቸው እንደሚሉት ከምርጫ ቦርድ የሚሰጠው ገንዘብ በጊዜ አለመለቀቁም ተጽዕኖ አሳድሯል። ከመንግስት ጣል የተባለው ገንዘብ ባለፈ ሳምንት ነው የተለቀቀው። ስለዚህ ይህኔ ነው የባጀት አደራድሮ ለአዲስ አባ ምን ያህል ሌላ ምን ያህል የምለውን ሁሉም ፓርቲዎች የሚሰሩ ነው የሚመስለኝ። ስለዚህ አንደኛው የአቅም ጉዳይ ውስንነትም ስለሆነ መቼ ነው በጣም ውጤት በሚያመጣ ወቅት ይህንን ማሰራጨት ያለብን፣ እንዲሁ ለመታየት አይደለም። ኢህአዴግ ምን ቢሊዮነር ድርጅት ነው ምን ችግር አለበት? ከመንግስት ያው ሰላሳ ሚሊዮን የተባለውን አብዛኛውን ያው እሱ ነው የሚወስደው ምን ችግር አለ? ያው መድረክ አንድ ሁለት ሚሊዮን ከምናምን ነው የተሰጠን። የኢትዮጵያ ብሔራዊ ምርጫ ቦርድ ግን ተቃዋሚዎቹ እስካሁን ፖስተር ላለመለጠፋቸው ያቀረቧቸውን ምክንያቶች አይቀበልም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ይህንኑን ያንጸባረቁት ገና ለገና ሊቀደድ ይችላል በሚል ፖስተር አለመለጠፍ እኔ ተቀባይነት ያለው አይመስለኝም። ጥሩ ይመስለኝ ሳይለጥፉም ይቀደዳል የሚል አሳምሽ መውሰዱ ትክክል አይደለም። ስለዚህ መድረክም ይሁን ሌሎችም ፓርቲዎች ይሁኑ ፖስተሮቻቸውን አግባብ በሆነ ቦታ በመለጠፍ እንደ አንዱ የምረጡኝ ዘመቻ ቅስቀሳ አካል አድርጎ ሊጠቀሙበት ይገባል ብዬ ነው የማስበው። ፖስተሮች ይቀደዱብናል የሚለው ቅሬታም የተቃዋሚ ፓርቲዎች ብቻ ሳይሆን የገዢው ፓርቲ ጭምር መሆኑን የገለጹት አቶ ነጋ ይህንን የተመለከተ ግልጽ ሕግ መኖሩን አስታውሰዋል። በዚህም መሰረት ፖስተር መቅደድ በሕግ የሚያስቀጣና እስከ አንድ ዓመት የሚያሳስር መሆኑን ጠቅሰዋል። ከምርጫ ቦርድ የተመደበው ገንዘብ በቶሎ አልተለቀቀም በሚል ከመድረክ የቀረበውን ቅሬታም አቶ ነጋ አልተቀበሉትም። በመጀመሪያ ደረጃ ቦርዱ የሚያደርገው የፋይናንስ ድጋፍ ለፖለቲካ ፓርቲዎቹ ብቸኛው የገንዘብ ምንጭ አድርጎ ፓርቲዎቹ መጠበቅ ያለባቸውም በራሳቸው ከአባሎቻቸው ሕጉ በፈቀደው አግባብ የገንዘብ ምንጫቸውን አጠናክሮ ነው በመሬት ደረጃ ምርጫ ውስጥ መግባት ያለባቸው። ቦርዱ የሚያደርገው የፋይናንስ ድጋፍ ተጨማሪ ነው መሆን ያለበት። የተለቀቀበትን አግባብ በተመለከተ ባለው አቅም ገንዘብ ተወስኗል። ያ ገንዘብ ለሁሉም ፓርቲዎች በተቀመጠው መስፈርት መሰረት እንዲከፋፈሉ ተደርጓል። ከገዢው ፓርቲ ቀጥለው ትልቁን ድርሻ የሚወስደው መድረክ ፓርቲ ነው የሚሆነው። ቶሎ እንዲደርስ ለማድረግ ለፓርቲዎቹ በቅድሚያ ይሄ የእኩልነት መስፈርትን በተመለከተ ቀድሞ እንዲደርሳቸው ነው የተደረገው። ምክንያቱም የእጩ ዳታው እስኪደርስ ድረስ ጊዜ ሊወስድ ስለሚችል የእኩልነት መስፈርቱ ቀድሞ ተለቀቀ። ከዛ በኋላ የእጩዎቹም ሌሎቹም መስፈርቶች የሴት እጩ ባቀረበ በምልም እንደዚሁ በተመሳሳይ በቀጣይ የተለቀቀበት ሁኔታ አለ። ደረጃ በደረጃ ነው ገንዘቡ የተለቀቀው፣ ደረጃ በደረጃ ነው የተለቀቀው። ግን በጣም የተራራቅም አይደለም ጊዜው ተቀራራቢ ጊዜ ነው። ግን ቶሎ እንዲደርስ ለማድረግ ቦርዱ እንደወሰነ የእኩልነት መስፈርቱ ወዲያው እንዲያገኙ ነው የተደረገው ሲሉ ማለት ግልጽ የእኩልነት መስፈርት የምንለው ማንኛውም የፖለቲካ ፓርቲ ወደ ውድድሩ በመግባቱ ብቻ ከቶታል ኬኩ የተወሰነውን እኩል ይከፋፈላሉ ማለት ነው። የኢትዮጵያ ጠቅላላ ምርጫ የድምፅ መስጫ ቀን የፊታችን ግንቦት 16 2007 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ አንድ ሰዓት ከሩብ ነው። ከአዲስ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው ስርጭት ነው እየሰማችሁ ያላችሁት እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። በመስቀል አደባባይ ከትናንት በስቲያ መንግስት ጠርቶት በነበረው ትዕይንተ ሕዝብ ላይ ሁከትና ብጥብጥ የቀሰቀሱት ግንቦት ሰባትና ሰማያዊ ፓርቲ ናቸው ሲሉ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን እና የአዲስ አበባ ፌዴራል ፖሊስ ኮማንድ ፖስት መግለጫዎች ግንቦት ሰባትና ሰማያዊ ፓርቲ ከብጥብጡ በስተጀርባ ናቸው ብለዋል። ያልተፈቀደ ሰልፍ ለማድረግ በመዘጋጀትም መንግስት ሰማያዊ ፓርቲን ከሶ እንደነበር ተዘግቧል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ፓርቲያቸው ግጭቱን እንዳልቀሰቀሰ፣ ከግንቦት ሰባት ጋር ምንም ግንኙነት እንደሌለው ትናንት ተናግረዋል። ይልቁንም ለመጪው የግንቦት ምርጫ ውድድር የተመዘገቡትን ጭምር መንግስት የፓርቲያቸውን አባላት ማሰሩንም ገልጸዋል። መለስካቸውም ማህዝርዝር አለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሰራጨው የቴሌቪዥን ዜና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግስት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ህዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል። ሰዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋወታቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምት ተደርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው። ይሄ ከዚህ ጀርባ ሰማያዊ ፓርቲ እንዳለበት በተግባር ተረጋግጧል። ሰማያዊ ፓርቲና ጥቂት የሱን ሀሳብ የሚጋሩ አካላት ከአክራሪነት ጀምሮ አጀንዳውን ሲጋሩት የነበሩ አካላት አብረው ሲንቀሳቀሱ የነበረበት ነው። አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ አረጋግጠዋል። በተፈጠረው ግጭት ሰባት የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚሁ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንደጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን የፌዴራል ፖሊስን ኮማንድ ፖስት በመጥቀስ መንግስት ያዘጋጀውን ትዕይንተ ህዝብ ያወቁትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። በዜናው እንደተገለጸው በእውከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሰዋል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸውና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ሕገወጥ የሰላማዊ ስልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋ ግን ይህን ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ። በዛ ወቅት ተቃውሞውን እንዲያሰማ ያስገደደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁሉ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብ እና በዛ ውስጥ ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ የኃይል እርምጃ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ነው ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ፣ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው። አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም፣ አላቀደም። ሰልፍ ብናቅድ ኖሮ ይህን ጊዜ አገር ያውቀው ነበረ፣ ብዙ ነገርም ይደረግ ነበረ። እኔ ይህንን ጥያቄ እንደሆንም ለማዘጋጃ ቤቱን ቢጠይቁልኝ ደስ ይለኛል። መቼ ያስገባ ነውን ደብዳቤ ነውና ደብዳቤ ሳናስገባ የወጣንበት ሰልፍ የለም እስከ ዛሬ። ዛሬ ምን የተለየ ነገር ተፈጥሮ ከጎጭ የሆነ ስራ እንሰራለን? ስለዚህ እነዚህ እነዚህ ሁሉ ነገሮች የሚያመላክቱት መንግስት በዚህ ውስጥ አንዳች አይነት ነገር ፓርቲው ላይ የህዝቡ ስሜት ላይ ውሃ ለመቸለስ ወይም ደግሞ የፓርቲውንም እንቅስቃሴ እንቅፋት ለመሆን የፈጠረው ነገር ነው እንጂ ሰማይ ጠራው ሰልፍም የለም የጠራው አድማም የለም። ሰማያዊ የሚወስዳቸው አቋሞች በኦፊሻል ፔጁ በፌስቡክ የሚገለጹት ወይም ደግሞ በተወከሉ ሰዎች ከሚገለጹ ውጪ ማንም ሰው ፌስቡክ ላይ የሚጽፈው ነገር የሰማያዊ አቋም ሆኖ ሊወሰድ አይገባም፣ ተገቢም አይደለም። በአቶ የእውነታን ገለጻና ሲፋ የተደረገው የፓርቲው መግለጫ መሰረት ስምንት አባሎቻቸው ከተፈጠረው ውከት ጋር በተያያዘ መታሰራቸውን እና ከእነዚህም መካከል ሶስቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት ሰባት ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው ይናገራሉ። መንግስት በትናንትና ዕለት በተፈጠረው ውከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው አይኤስአይኤል ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለመሆኑ ግንቦት ሰባትስ ምን ይላል? መሪውን ዶክተር ብርሃኑ ነጋን አነጋግሬ ነበር። የኢትዮጵያ መንግስት ምንድን ነው እያለ ያለው ወይም የተለያዩ የመንግስቱ ተቋማት እያሉ ያሉት እንደዚህ አይነቶቹን ትናንት በሰልፉ ላይ የተፈጠሩ ችግሮችን ከሀገር ውስጥ ሰማያዊ ፓርቲ፣ ከውጭ ደግሞ ግንቦት ሰባትን የመሳሰሉ ድርጅቶች ናቸው እያቀናበሩና እየመሩ ያሉት ሁከት የሚፈጥሩት የሚል መግለጫ ነው እያወጡ ያሉት የመንግስት አካላት። እርስዎ እንደ ግንቦት ሰባት መሪነቶ ምንድን ነው ለዚህ ያሉት ምላሽ? ዶክተር ብርሃኑ ነጋ በምሬት የሚለውን ነገር ራሱ የጠራቸው ራሱ ደጋፊዎቼ ብሎ የጠራቸውን ሰዎች አገር ውስጥ ባለው ሁኔታ በኑሮ ውድነት በበደል በስቃይ በመገረፍ በመረገጥ የሚደርስባቸውን ችግር አጋጣሚ ባገኙ ቁጥር በሚያሳዩበት ጊዜ ሁል ጊዜ የተለመደ አገዛዞች እንትን ነው የውጭ ኃይል ሌላ አካል እንደዚህ ብሎት የሌላ አካል እንደዚህ ገፍቶት ምንም የሚገርም ነገር አይደለም። እኔ እኔ እነሱ ያሉትን በቀጥታ አልሰማሁትም። እንደ ማንኛውም ኢትዮጵያዊ ምንም የገረመኝ ነገር የለም። እነሱ እኛማ እንደዚህ አጥተን ነው እኛማ ህዝቡ እንደዚህ በደለነው ነው እኛማ ኑሮ ማሻሻል ስላቃተን ነው ቢሉ፣ አንዳንድ ማስተካከያ ይወስዱ ነበሩ። እነዚህ ሰዎች ምንም ነገር ማስተካከል የማይችሉት ከአንድ ችግር ወደ ሌላ እየገቡ የሚሄዱት፣ አገሪቱንም ከአንድ ችግር ወደ ሌላ እየከተቱ የሚሄዱት ለመረዳትም የሚያስችል ካፓሲቲ ያላቸው አይመስለኝም። ከስልጣን በሚገኝ ሙስናና ገንዘብ አይናቸው ላይ ያለውን ፊታቸው ላይ ያለውን ነገር ማየት የማይችሉ ሰዎች ናቸው። በእርሶ በኩል ምንድን ነው ጠቅለላ ያለ ምላሽ ለዚህ የእናንተ ፓርቲ የእናንተ ድርጅት እጅ በእንደዚህ አይነት የሁከት እንቅስቃሴዎች ውስጥ ኢትዮጵያ ውስጥ አለ ወይስ የለም? እኛ የኢትዮጵያ ሕዝብ ለነጻነቱ ለእኩልነት፣ ለተሻሻለ ኑሮ፣ ለመብት የሚያደርገውን ትግል ምንም አይነት ትግል እንደግፋል ምንም አይነት ትግል ህብረተሰቡ በራሱ ተነሳሽነት እየወሰደ ያለውን ትግል ከልባችን ነው የምንደግፈው። እንደውም መግፋት አለበት ብለን ነው ምና ትናንትና ወያኔ በጠራው ሰልፍ ላይ የተካሄደውን ነገር በቪዲዮ ካየህ፣ ወታደሮችና ፖሊሶች ህዝቡን እንዴት እንደሚቀጠቅጡት ካየህ፣ ይህንን በደል ለመቃወም የወጣው ህዝብ አይተሃል። አይሲስ የፈጸመውን በንጹሐን ሰዎች ላይ የፈጸመውን በደል ተቃውሞ የወጣ ህዝብ፣ ይህንን በደል በመቃወም የወጣውን ህዝብ ልክ እንደ አይሲስ ምንም መሳሪያ ያዘ ባዶ እጁን የሆነ እኔኛ ህብረተሰብ እንደዛ ሲቀጠቅጡት ስታይ አይሲስ ምንድን ነው ብለ ቁጭ ጠይቅ። አይሲስ ከዘመና ጋር የተጣላ ማርካት ማለት ነው? ዘመናዊነት ማለት ሌላ ነገር አይደለም። ዘመናዊነት ማለት ክራባት መልበስ አይደለም። ዘመናዊነት ማለት ከፈረንጅ ሀገር የሚገኝ ሱፍ መልበስ አይደለም። ዘመናዊነት ማለት የሰው ልጅ መብት ማወቅ ማለት ነው። የሰው ልጅ ክብር ማወቅ ማለት ነው። የሰው ልጅ የፍትህ ጥማት ማወቅ ማለት ነው። አይሲስ ይህን ነው ሊረዳም አይችልም። አይሲስ አለምን ወደዛ ጨለማ ዘመን መክተት የሚፈልገው የሰው ልጅ እየተሻሻለ እየዘመነ በሄደ ቁጥር መብትን፣ እኩልነትን፣ የሴት እኩልነት ይሁን ሁሉም አይነት እኩልነትን የሚፈልገውን ፍላጎት ለማስቆም የሚያደርግ የእብዶች እንቅስቃሴ ነው። ወያኔን ትናንትና እዛ ቪዲዮ ላይ እኮ ስታየው በምንድን ነው ቃይሲ ምል ቆንጫ ስላልያዘና በጥይት ስላልገደለ ነው እንጂ ኢኖሰንት የሆነም በጣም ሰላማዊ ሰዎችን ወጥተው መብት ይከበርልን ያሉ ሰዎችን እኮ ነው እንደ ባርሲ ቀጠቀጣቸው የቆየው። ዶክተር ብርሃኑ ለመሆኑ እናንተ እንደ ፓርቲ እንደ ግንቦት ሰባት ወይም ደግሞ አሁን እንደ ተፈጠረው ግንባር ኢትዮጵያ ውስጥ ካሉ ፓርቲዎች ጋር ተቃዋሚ ፓርቲዎች ጋር ያሏችሁ ግንኙነቶች፣ በጋራ የምትሰሩባቸው መድረኮች ወይም አሰራሮች አሉ እንዴ? የሉንም። ምንም በመንፈስም አየህ ነጻነት የሚፈልግ የአገር ውስጥ ሆነ ውጭ ሀገር ሆነ መሳሪያ የያዘ መሳሪያ ሊያዘ ሁሉም ነፃነትና ፍትህ እኩልነትን የሚፈልግ ሁሉ የሚያደርጋቸው እንቅስቃሴዎች ተመሳሳይ ስለሆኑ አንድ ይመስለዋል። እንደ ድርጅት ነው የሚመስሉ ኖ ለነፃነት የሚደረግ ለእኩልነት የሚደረግ ለዲሞክራሲያዊ ስርዓት የሚደረግ ትግል በምንም መልኩ ይታገል በምን መልክ እንታገል በሚለው ባለው ልዩነት እንዳለ ሆኖ በአመለካከት ደረጃ ኢትዮጵያ የት ድረስ የእኩሎች ሀገር የነፃነት ሀገር ትሆን የሚለው ላይ ትንፈሳዊ ስለሚያደርጉ ነው እንጂ የሚያገናኛቸው ምንም። በድርጅት ደረጃ የሚያገናኘን ምንም ነገር የለም። እኛ በሰላማዊ መንገድ ምርጫ ላይ ተወዳድረን እናሸንፋለን ብለው የሚታገሉ ናቸው። እኛ ደግሞ ወያኔ በምንም አይነት በምርጫ በሰላማዊ መንገድ አይለቅም፣ ስለዚህ በሌላ መንገድ መሞከር አለብን ብለን የምንሞክር ሰዎች ነው። ምንም የሚያገናኘን ነገር ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር ለማብራሪያውና ለጊዜው በጣም አመሰግናለሁኝ። በጣም አመሰግናለሁ ሰለሞን። እስላማዊ መንግስት ነኝ የሚለው ዓለም አቀፍ የሽብርና አክራሪ ቡድን በኢትዮጵያውያን ላይ ሊቢያ ላይ የፈጸመውን ግድያ ምክንያት በማድረግ የኢትዮጵያ መንግስት ያወጀው የሦስት ቀናት ብሔራዊ ሐዘን ዛሬም ለሦስተኛ ቀን ሙሉ ቀን ውሏል። ክቡራትና ክቡራን አድማጮች ዝግጅቶቻችን ከምሽቱ ሦስት ሰዓት ላይ የተለያዩ ዘገባዎችን አካተው ይጠብቋችኋል። ከመሰነባበታችን በፊት አጠር ያለ መረጃ ለማካፈል ዛሬ የአንድ የኢትዮጵያ ብር 21 የዩናይትድ ስቴትስ ዶላር 20 ብር ከ50 ሳንቲም ተመንዝሯል። መሸጫው 20 ብር ከ50 ሳንቲም ነበር። እርስዎ ዶላር መግዛት ከፈለጉ ግን ለ1 ዶላር መክፈል የሚኖርቦት 20 ብር ከ60 ሳንቲም ይሆናል። ነገ አዲስ አበባ ከፍተኛ ሙቀቷ 27፣ ዝቅተኛ 12 ዲግሪ ሴልሽስ ነው የሚሆነው በአመዛኙ ፀሐይማ እንደምትሆን የኢትዮጵያ ሜትዎሮሎጂ ኤጀንሲ ትንበያ ይጠቁማል። በኢትዮጵያ ከፍተኛው ሙቀት የሰመራው 41 ዲግሪ ሴልሽስ፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 7 ዲግሪ ሴልሽስ ይሆናል። በዚሁ ልንሰነባበት ነው። ከምሽቱ ሦስት ሰዓት በድጋሚ እንገናኛለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ታገኛላችሁ። ፕሮግራሙን የመራችልን ጽዮን ግርማ ቴክኒሻኑ ቮይቴክ ዞርኒያክን፣ እኔም ሰሎሞን አባተ በዚሁ ልንሰናበት፣ ጤና ይስጥልኝ። መልካም ቆይታ።